ውይይት ከመድረክ ሊቀመንበር ዶክተር ምረራ ጉዲና ጋር። ትልቁ የተቃዋሚዎች ጥምረት የሆነው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ መሪ ዶክተር ምረራ ጉዲና ባለፈው ሳምንት መጨረሻ እዚህ ዋሽንግተን ዲሲ ውስጥ በሚገኘው ናሽናል ኢንዶመንት ፎር ዲሞክራሲ የተባለው ተቋም ውስጥ ለተሰበሰቡ ታዳሚዎች አንድ ጥናታዊ ጽሑፍ አቅርበዋል። የዶክተር መረራ ጥናት ርዕስ የኢትዮጵያ ዲሞክራሲያዊ ሽግግር አንድ እርምጃ ወደፊት፣ ሁለት እርምጃ ወደ ኋላ ይላል። ዶክተር መረራ በዚህ ጽሑፋቸው ውስጥ ያለፉት 23 የኢህአዴግ ዓመታት በሦስት ዋና ዋና መንገዶች ያልተሳኩ ነበሩ ነው ያሉት። በ23ቱ ዓመታት መጀመሪያ ላይ የተነሱት ስሉስ ቃላት ጎሳን መሰረት ያደረገ ፌዴራላዊ ስርዓት፣ ብዝሃ ፓርቲ ዲሞክራሲና የነጻ ገበያ ምጣኔ ሀብት አልተከበሩም፣ የከሸፉ ቃላት ናቸውም ብለዋል። መጪውን ምርጫ አስመልክቶም ዶክተር መረራ ሲናገሩ ተቃዋሚዎች በቀረው ጊዜ እንዲተባበሩና ጥንካሬን እንዲፈጥሩ መክረዋል። ዶክተር መረራ ጉዲናን ሰለሞን አባተ አወያይቷቸዋል። እነሆ ውይይቱን ዶክተር መረራ ጉዲና ጤና ይስጥልኝ። እኔም ጤና ይስጥልኝ ይላለሁ። እንኳን ደህና መጡ። እንኳን ደህና ቆያቸውኝ። በዚህ አጭር ጊዜ ውስጥ ዶክተር መረራ መቼም የእረኛውን መረራ የትልቁን የኢትዮጵያ የተቃውሞ ቅንጅት መሪ ዶክተር መረራ ጉዲናን፣ የእረኛውን መረራ ጉዲና፣ የዩኒቨርሲቲ ፕሮፌሰሩን መረራ ጉዲና ታሪክ በአጭር ጊዜ ውስጥ መናገር በጣም ከባድ እንደሚሆን ይገባናል። በዛ ላይ ደግሞ የህይወቱ አካሄድ የኢትዮጵያን ምንነት ምን እንደምትመስል ሌላ መርምሮ ሊያውቅ የሚችል ሰው ቢኖሩም ከእርሶ የበለጠ ሊያውቁ ይችላሉ ለማለት ከባድ ነው። ምክንያቱም ከገጠር ከመጨረሻው ቤተሰብ አንስቶ በአሁኑ ጊዜ እስካሉበት ድረስ ያለችውን ኢትዮጵያ በተማሪዎች ትግል ታሪክም ውስጥ አልፈው፣ በተቃዋሚ ፓርቲዎችም ውስጥ አልፈው ያውቁታልና ነው። ዋሽንግተን ዲሲ የተገኙት ብሔራዊ የዲሞክራሲ ውርስ ኢንስቲትዩት ወይም ናሽናል ኢንዶመንት ፎር ዲሞክራሲ የሚባለው ተቋም ውስጥ በቅርቡ አንድ ጽሁፍ አቅርበው ነበረ። እስቲ ወደዛ ለመንደርደር ያህል እርስዎ ይሄ ሁሉ ልምድ እንዳሎት ሰው፣ እንደ ኢትዮጵያ የፖለቲካ መሪ ኢህአደግን አሁን ባለው ሁኔታ እንደ ጠንካራ የፖለቲካ ድርጅት ነው ወይስ እንደ ደካማ የፖለቲካ ድርጅት ነው የሚያዩት? እኔ ሁለቱም ነው። በህዝብ ድጋፍ በጣም ደካማ ነው። 1997 ላይ ታይቷል። አዲስ አበባን ሙሉ በሙሉ ነው የተሸነፈው። ሌሎች ቦታዎችም የህዝብ ድምጽ ሰርቆ እንጂ በህዝብ ድምፅ እንዳልተመረጠ ቱባ ቱባ ባለስልጣኖቹ በየቦታው የዛን ጊዜ እንደተራገፉበት እና ኋላ አንዳንዶቹ ደግሞ በኋላ በር እንደገቡ ይታወቃል። የኢትዮጵያ ህዝብም እንደሚገምተው፣ ብዙ አጥኚዎችም እንደሚገምቱት የኢህአዴግ ጥንካሬ የህዝብ ድጋፍ ሳይሆን በህዝብ ልብ ውስጥ የመኖር ጥያቄ ሳይሆን ህዝብ ከልቡ ደግፎ ሳይሆን የህዝብ ይሁንታን አግኝቶ ስልጣን ላይ የመውጣት ሳይሆን በጠመንጃ ኃይሉ በደህንነትና ወታደራዊ ተቋሙ የገዘፈ ድርጅት ነው። ስለዚህ ሁለቱንም ነው ማለት ነው። ጠንካራም ደካማም ነው። ተቃዋሚዎች ኢህአደግን ያለአግባብ የሚያጣጥሉት አይመስሎትም? ዶክተር መረራ አቅሙን፣ ጉልበቱን፣ ስፋቱን ጣል ጣል አድርገው የሚያዩት አይመስሎትም? አልፎ አልፎ ማየቱ አለ፣ ግን የማይካዶ በወታደራዊና የደህንነት ተቋሙ የሀገሪቷን ሀብት በሀገሪቱ ውስጥ ሊኖር የሚችለው ወታደራዊ ሀይልን ስልጣንን ሁሉንም ጨምድዶ ስለያዘ በተለይም ቀላል ያልሆነ በቢሊዮኖች የሚቆጠር ገንዘብ ጭምር የህዝብ ሀብትንም ጭምር ለፖለቲካ ስራው ስለሚጠቀም ዝም ብሎ በቀላሉ የሚታይ ኃይል አይደለም። ይሄ ግዙ ሀይል ግን በጠመንጃ ሀይል እንጂ በጉልበት እንጂ፣ የኢትዮጵያ ህዝብ ፍቅር አግኝቶ በኢትዮጵያ ህዝቦች ድጋፍ እየገዛ አይደለም። ያ ነው እንጂ ልዩነቱ፣ የአገሪቱን ሀብት፣ የአገሪቱ ሪሶርስ እንዳለ ስልጣንንም ጠመንጃንም ጠቅልሎ የያዘ ድርጅት ነው እና ዝም ብለህ ማየት አጉል ነው የሚሆነው ያንን አውቀው ለዛ የተመጠነ የትግል ስልትና ስትራቴጂ መቀየስ ነው እንጂ መናናቁ ብቻ በቂ አይደለም ማለት ነው። በአሁኑ ጊዜ የኢትዮጵያ የዲሞክራሲ ሽግግር አንድ እርምጃ ወደፊት፣ ሁለት እርምጃ ወደኋላ ነው የሚል ጽሁፍ ነው ያቀረቡት። በዚህ ውስጥ ከተንደረደሩባቸው የመጀመሪያው ነጥብ የሚመለከተው ሶስት መንታ የሆኑ ሀሳቦች ወይም ቃሎች እንደነበሩ ነው በኢትዮጵያ ዲሞክራሲያዊ ሂደት ውስጥ የገለጹትና እስቲ ለራዲዮ አድማጮቻችን እነዚህን ትንሽ ገለጥ አድርገው ያሳዩን መጀመሪያ እንግዲህ የሚታወቁት ኢህአዴግ ጫካ ሆኖ ከጫካም አዲስ አበባ ከተማ ከገባ በኋላ ስልጣን ሲይዝ ለኢትዮጵያ ህዝቦች ቃል የገባው ሶስት መሰረታዊ ነገሮችን አድርጋለሁ የሚል ነው። አንደኛው እንደሚታወቁት የፌዴራል ስርአትና ማዋቅርን አመጣለሁ ነው። ሁለተኛ ደግሞ የኢትዮጵያ ህዝቦች እኩልነትን የብሔረሰቦች እኩልነትን አመጣለሁ ነው። ሶስተኛ ደግሞ የብዙሀን ዲሞክራሲ ወይም ማልቲፓርቲ ዲሞክራሲ የሚኖሩን አመጣለው ነው። እነዚህ ሶስቱ ነገሮች ነው ለኢትዮጵያ ህዝብ ቃል የገባው ከዛ ደግሞ ኢኮኖሚውን የገባ ስርዓት በሚባለው እመራለሁ፣ ደርግ ያወደመውን ኢኮኖሚ አንሰራራለሁ ብሎ ነው ቃል የገባው። በዛ ነው የኢትዮጵያ ህዝብ ልብ ውስጥ ለመግባት የሞክሮ። ከዛ በኋላ ግን ወዲያውኑ ቃሎቹን አጥፎ ማጠፍም ብቻም ሳይሆን በኢትዮጵያ ህዝብ ላይ በጉልበት አምባገነናዊ ስርዓትን ለመጫን በጉልበት አፋኝ ስርዓትን ለመጫን በጉልበት የዲሞክራሲያዊ ስርዓት ተጻራ የሆኑ እርምጃዎችን ወደ መውሰዱ ነው በፍጥነት ሄደው። ይህ ማለት ምንድን ነው? ያገኘውን ወታደራዊ ድል ከኢትዮጵያ ህዝቦች ጋር ለመጣጣም ሳይሆን የኢትዮጵያ ህዝቦችን ነጻነትና ክብርን ለማስከበር ሳይሆን ራሱን ለማጠናከርና ለማበልጸግ አዲስ የገዢ መደብ ሀይል ሆኖ ለመውጣት ወደ መጠቀሙ ነው የተንቀሳቀሰው። ያ ነው ትልቁ ችግር። ዶክተር መረራ፣ ለመሆኑ ኢህአዴግ በህዝብ ልቦና ውስጥ ገብቶ ነበር የሚሉበት ጊዜ አለ እርስዎ? ተንደርድሮ ነበር በእውነቱ። ለምሳሌ ጫካ ሆኖ የሚያደርጋቸው ነገሮች፣ ከዛ በኋላ ደግሞ ቅድም ያልኳቸውን ነገሮች ሁሉ አደርጋለሁ ብሎ ቃል የገባባቸው ሁኔታዎች፣ በተለይ ወደ መጀመሪያው አካባቢ ሁሉንም ባይሆን የተወሰነው የኢትዮጵያ ህዝብ ክፍል የዛን ጊዜም ብዙ በኢህአዴግ ላይ ጥርጣሬ የነበራቸው ነበሩ። የተወሰነው የኢትዮጵያ ህዝብ ክፍል ያንን ጨቋኝና የኢትዮጵያ ህዝብን ሲያርድ የነበረ የደርግ ሥርዓትን ወይም ደርግን ከስልጣን በማውረዱ እኔም ጭምር ብዙ የኢትዮጵያ ህዝብ ክፍል ሁሉንም ባይሆን ማለት ነው የተወሰነ የኢትዮጵያ ህዝብ ክፍል ደስተኛ ነበር። ከዛ በኋላ ግን ቀስ እያለ ውሃ እያሳሳቀ ይወስዳል እንደሚባለው የደርግ ጨዋታ ውስጥ ሲገባ ህዝቡ መጀመሪያውኑ የተወሰነው ጥርጣሬ ነበረው። ጥርጣሬው እየተጠናከረ ኢህአዴግም ከኢትዮጵያ ህዝብ እየራቀ ከዛ በኋላ አሁን ባለበት ሁኔታ ሙሉ ለሙሉ በሚቻልበት ሁኔታ ወደ ጠመንጃው በጠመንጃ ኃይል ለመግዛት በጉልበት ለመግዛት ወደ ተሸጋገሬበት ወደ ዲሞክራሲያዊ ስርዓት ሳይሆን ወደ ሙሉ አምባገነናዊ ስርዓት ራሱን ወደ አሸጋገሬበት ሁኔታ ተሸጋግሯል። ስለዚህ ወደ መጀመሪያ አካባቢ በተለይ የደርግ አስራ ሰባት ዓመታት የኢትዮጵያ ህዝብን አፍኖ የገዛውን ደርግ ስርዓት በቀይ ሽብር በተለይ ብዙ ልጆቹ ያለቁበት የኢትዮጵያ ህዝብ እነዚህ ልጆች እስቲ አዲስ ነገር ሊያመጡ ይችላሉ ከዛ ገላግሎናል የሚል የህዝብ ክፍል እንደነበረ ይገመታል። እኔ ጭምር ማለት ነው። እኔ እናት ለምሳሌ ኢህአዴግ የተለያየ ነው ጫካው ነው ለምሳሌ ደግፋቸው ነበር አልዋሽም። የተለያየ ነው የሽግግር መንግስት ሲያቋቁሙ ወደ ድራማ ደርግ አስራ ሰባት ዓመት ሲሰራ የነበረውን ወደ ድራማ ለወጡት። ለምሳሌ በየቤቱ እየዞሩ ፓርቲ ፊጠሩና ኑኑ፣ እባካችሁን ተሳተፉ አይነት ነገር ከዛ በኋላ ረጅም ጊዜ የእነሱ ተቀናቃኝም በሆኑ ሲታገሉ የነበሩ የፖለቲካ ኃይሎችን ለማግለል ለምሳሌ የጁላይ ኮንፈረንስ የሚባለው የኢህአዴግ ሰርግ ኢኮኖሚ በሰርግ ላይ ምንድነው? የፈለግከን ወዳጆችን ትጠራለ፣ የማትፈልጋቸውን ሰዎች ወይም ጠላቶቼ ናቸው የሚትላቸውን አጠራም። የሽግሩ መንግስት ሁሉ አቀፍ የሆነ የሀገር ስብሰባ ሳይሆን ሁሉንም የኢትዮጵያ ፖለቲካ ኃይሎችን የሚያጠቃልልና የሁሉንም ፍላጎቶች የሁሉንም ኢትዮጵያ ህዝቦችን ፍላጎቶች ለማክበርና ለማስከበር የሚፈጠር መንግስት ሳይሆን እንደ ግል ሰርግ የፈለግኮ ወዳጆችን፣ ኢህአደግ ወዳጆቹን ጠርቶ ያልፈለጋቸው የተውበት ሁኔታ ነው የተፈጠረው። እዛ ላይ ነው ለምሳሌ ነው። የተለያየ ነው ማለት ነው። እርሶ በዚሁ በናሽናል ኢንዶመንት ፎር ዲሞክራሲ ጽሁፎ ላይ ጥያቄ ውስጥ ካስገቧቸው ነጥቦች አንዱ ኢህአደግን በሚመለከት ወይም ይህንን ስርዓት በሚመለከት የሽግግሩን ወቅት ቻርተርና ህገ መንግስቱን ራሱን ጭምር ነው። በተለይ በኢህአደግ ፕሮግራም የተጨናነቁ ናቸው። የህገ መንግስቱ ጉባኤ የተሟላ እንዳልነበረ በውክልና ደረጃ የገለጹባቸው ነጥቦች ነበሩ። እዚህ ቦታ ላይ አሁን እናንተ የምትንቀሳቀሱት ኢትዮጵያ ውስጥ እንደ ተቃዋሚ የፖለቲካ ድርጅት በዚህ ህገ መንግሥት ጥላ ስር ነው እና ምንድን ነው ስለ ህገ መንግስቱ አሁን የሚሉት እርሶ? ህገ መንግስቱ ትልቁ ነገር ለምሳሌ እኔም ብጠይቀኝ የተወሰኑ የህገ መንግስቱ ክፍሎች እኔም የማልቀበላቸው ሊኖሩ ይችላሉ። በአጠቃላይ ህገ መንግስቱ የኢህአዴግም ህገ መንግስት ቢሆን፣ በኢህአዴግ የተጻፈ ህገ መንግስትም ቢሆን ለመብቶች የህዝብ መብቶች ለምሳሌ ለመስጠት የሞከረባቸው ሁኔታዎች አሉ። ለምሳሌ የመደራጀት፣ የመናገር፣ በነጻ የመሰብሰብ፣ የሚዲያ ነጻነት ነገሮች አሉ። ትልቁ ችግር እኮ ምንድነው? ኢህአዴግ ቃልና ተግባሩ የሚጋጭበት ድርጅት ነው። በወረቀት ላይ የሚያሰፍራቸው የሚናገራቸው፣ የሚጽፋቸው ሌላ ሆኖ በተግባር መሬት ላይ ያለው ግን ጨርሶ ከዛ ጋር የሚጋጭ እንዳውም ያንን ሙሉ በሙሉ በሚቻል ደረጃ የሚቃረን ስራዎች ይሰራሉ። ለምሳሌ ቤቲ ያለ ፍርድ ቤት ትዕዛዝ አይፈተሽም አይበረበርም ይላል። ኢህአዴግ ግን ጠዋትና ማታ በፈለገበት ሰዓት የፈለገ ደህንነት መቶ ይፈትሻል። ማአት የታጣቂ ኃይሎች አሉ። ሰራዊቱ አለ። ፌዴራል ፖሊስ አለ። የአካባቢ ፖሊስ አለ። ታጣቂ አለ። የሚያስረውም እኮ አስተዳደር አለ። ምን አለ፣ ማአት ልዩ ኃይል የሚባል አለ። ስለዚህ መዋቅሮቹን ዘርግቶ በፈለገበት ሰዓት ዜጎችን የሚያፍንበት እንጂ በህገ መንግስቱ ላይ ያሉት ነገሮችን የሚፈጽምበት አይደለም። ለምሳሌ ጸረ ሽብር ህግ እኮ ህገ መንግስቱ እንዳለ ሚንድ ነው ኢህአዴግ ለኢትዮጵያ ህዝብ ቃል የገባበትን ዋስትና የሰጥበትም መብቶች ሙሉ በሙሉ በአደባባይ በጠራራ ፀሐይ የሚሽር ነው። ስለዚህ ምንድ ነው በህገ መንግስቱ ውስጥ የሰፈሩ መሰረታዊ የኢትዮጵያ ህዝብ መብቶች ብሎ ያስቀመጣቸውን በጠራራ ፀሐይ በየቀኑ ካድሬዎቹ ሺ አንድ ጊዜ ይጥሳሉ። ችግሩ ዛ ላይ ነው። ስለዚህ ህገ መንግስቱ ኢትዮጵያ ውስጥ የህጎች የበላይ ህግ አይደለም፣ ነው እያሉኛሉ እየሆነ አይደለም፣ በተግባር እየሆነ አይደለም። በካድሬ ቀላጤ ይሻራል ኢህአዴግ እኮ ትልቁ ችግራችን ምንድ ነው? እናንተን አክብሩ ይለናል። ለራሰው ደግሞ ራሱም ሆነ ካድሬዎቹ አንድ ሺህ አንድ ጊዜ በቀን ይጥሳሉ። ችግሩ እዛ ላይ ነው። እኛን አክብሩ ላል ለራሱ እያከበረ አይደለም። አሁን እኮ ኢህአዴግን እኮ በአደባባይ እየጠየቅን ያለው የራስን ህገ መንግስት አክብር ነው። ለምሳሌ እኔ በጣም የሚገርመኝ የሚታሰሩ አባሎቻችን በሐሰት ምስክር እኔ ልጅ ሆኜ አውቃለሁ። ሀብታሞች ደሃን ለመጉዳት ስሉ ምስክር እየገዙና ያንከራትቷል፣ ያሳስሩሃል አሁን ግን መንግስት ህግ ለመጣስ ብሎ የውሸት ምስክሮችን በአባሎቻችን ላይ ፍርድ ቤት ያቆማል። ለምሳሌ እነ በቀለ ገርባ፣ እነ ኡልባና ሌሊሳ የውሸት ምስክ እኔ በግል የማውቃቸው የውሸት ምስክሮች ቆሞ ሲመሰክርባቸው ታይቷል። መንግስት ዜጎችን ለማጥቃት ለመበደል እንዴት የሐሰት ምስክር ያቆማል። እንዲህ አይነቱ ነገሮች ነው እንግዲህ ከፍርድ ቤት ነጻነት ጀምሮ ነጻ የዲሞክራሲ ተቋማትን ጀምሮ እንደ ሚዲያ፣ የህግ በላይነትን፣ የምርጫ ቦርድን ለምሳሌ ምርጫ ቦርድ እኛ እስከምናውቁ ድረስ ለምሳሌ ሁለት ሺ ሁለት ምርጫ ላይ ሁለት መቶ ሀያ ሺ አካባቢ ሁለት መቶ ሀያ ሺ አካባቢ ምርጫ አስፈጻሚዎችን ያለምንም ጭንቀት ኢህአዴግ ራሱ ነው ያሰማራው። ሁለት መቶ ሀያ ሺ ከምርጫ ቦርድ ጀምሮ እስከታች ድረስ ተቃዋሚው አልተስማ ስለሰማበት ነጻና ገለልተኛ መሆናቸውን ያልተቀበለ እንደራደር፣ ነጻና ገለልተኛ ዳኛ ካልሆነ ምርጫ መሆን አይችልም እያል ገፍቶበት ነው። ምንድን ነው የሆነው? ኢህአዴግ እኮ ዳኛም ተጫዋችም ነው የሆነው በዛ ምርጫ ላይ ዳኛም ተጫዋችም ነው። አንድ ሰው እዛ ላይም እንደተናገርኩኝ ስብሰባው ላይ አንድ ቡድን እኮ የራሱን ዳኛ ይዞ ጨዋታ ሜዳ ከገባ እኮ የሚሸነፍበት እኮ ምንም ምክንያት የለም። ያደግም እኮ እያደረገ ያው ነው፣ የራሱን ዳኛ ይዞ ማለት ምርጫ ቦርድን ይዞ፣ ሁለት መቶ ሀያ ሺህ ቅድም እንዳልኩኝ አይነት ምርጫ አስፈጻሚዎችን ይዞ ኑና ከኔ ጋር ተጫወቱ ይለናል። ያለምንም አፈር ያለምንም ጭንቀት ማለት ነው። እና ዲሞክራሲው እንግዲህ እነዛ ነው መቀለጃ የሆነው። ዶክተር መረራ በዚህ ባቀረቡት ጽሑፍ ውስጥ እነዛን ሶስቱን promesas, ya lo ha hecho. ወይም ቃሎች ስንፈትሻቸው አንደኛው ጎሳን መሰረት ያደረገ ፌዴራሊዝም ነው፣ ሌላኛው የብዝሃ ፓርቲ ስርዓት ነው፣ ሶስተኛውም የነጻ ገበያ ምጣኔ ሀብት ነው። አሁን በኢትዮጵያ ውስጥ ያለውን ሁኔታ ስንመለከት የክልሎች አከላለል በጎሳ ላይ ተመስርተው ነው። ብዝሃ ፓርቲ ስርዓትን በተመለከተ ተቃዋሚዎች እናንተ እየተንቀሳቀሳችሁ ነው አገሪቱ ውስጥ። ከዛ በተጨማሪ ደግሞ ነጻ ገበያን በሚመለከት የግል ኢንቨስትመንት በነጻ ገበያ ላይ እንዲንቀሳቀስ እየተደረገ ነው ይባላል። የሚታዩ ነገሮች አሉ እናንተ በዚህ መድረክ ላይ ያላችሁት ሰዎች እነዚህ ሦስት ቃሎች አልተከበረም ስትሉ ምን ይዛችሁ ነው? የጎሳ ፌዴራሊዝም ነው አለ። የብዝሃ ፓርቲ ስርዓት ነው እናንተ አላችሁ። ነጻ ገበያ ኢኮኖሚ ነው፣ ሀገሪቱ በነጻ ገበያ ኢኮኖሚ ነው የምትመራው ነው የሚባለው። ሶስቱም መሰረታዊ ችግር አለባቸው። ፌዴራሊዝም ይውሰድ ዲሞክራሲ አልባ ነው፣ በዲሞክራሲ ላይ ያልተመሰረተ ከላይ የህወት ፖሊት ቢሮ አባሎች ሲወስኑ ወደ ታች የሚወርዱ አስፈጻሚዎች ናቸው ያሉት ራሳቸው ነጻ የሆኑ ህልውና ያላቸው ኢህአደግም ውስጥ ማለት ነው እኮ ህልውና ያላቸው ፖለቲካ ድርጅቶች አይደሉም። አሁን ነው ፒዲኦን ምናምን አይነቱ አሁን ለምሳሌ ራሳቸውን ችሎ በኦሮሞ ህዝብ ተመርጦ የሚሰሩ አይደሉም። ፌዴራሊዝም ማለት እኮ ሁለት ነገር ነው። አንደኛው የጋራ አስተዳደር በማዕከል የጋራ አስተዳደር፣ በአካባቢ ደግሞ የራስ አስተዳደር። ሁለቱ ነገሮች የተቀናጁበት ነው፣ በዲሞክራሲ ማለት ነው። አሁን ማዕከል በሚትወስድበት ጊዜ ማን እንደተቆጣጠረ የኢትዮጵያ ህዝብም ማንም ያውቃል። ማን የኢትዮጵያ የኢትዮጵያን መንግስት ማዕከል እያሽከረከረ እንደሚገኝ ያቃል። ትናንትም ዛሬም ማለት ነው። ከዛ በኋላ ወደ መሀል ወደ ታች በሚትሄድበት ጊዜ ደግሞ የሞግዚት አስተዳደር ነው ያለው። ስሙ እንትን ተሰጠኝ ዲሞክራሲ አልባ የሆነ ከዲሞክራሲ ጋር ጨርሶ የሚጋጭ የአካባቢ አስተዳደር ነው ያለ። ስለዚህ ሁሉም የሚሳተፍበት ማዕከላዊ አስተዳደር የለም። በአንድ ፓርቲ በአንድ ቡድን ቁጥር ስር የዋለ ነው። በአካባቢዎች ደግሞ ይሄው ማዕከሉን የሚቆጣጠረው የሞግዚት አስተዳደር ፈጥሮ የሚያንቀሳቅስበት እንትን ታያለ እኮ እዚያም ሄደ። አሁን ለምሳሌ በኦሮሞ ተማሪዎች ጉዳይ ለምሳሌ ብትሄድ አሁን የተፈጠረው ኦፒዲዮ ያንን እመራለሁ የሚለውን ህዝብና መሬትን ጨርሶ ወደ ጎን የተገፋበት እንትን ነው ያለው። ስለዚህ ዲሞክራሲ አልባ የሆነ የሞግዚት አስተዳደር ነው እንጂ የራስ አስተዳደር የለም። ፌዴራሊዝሙ እሱ ነው ችግሩ። ሁለተኛ ደግሞ ማልቲ ፓርቲ ዲሞክራሲ የሚባለው እንዴት ነው የምንንቀሳቀሰው? የአንድ ፓርቲ ስርዓት እኮ ነው። ስሙ ነው እንጂ ማልቲ ፓርቲ ዲሞክራሲ ወይም ብዙሀን ዲሞክራሲ የሚባለው። ታያለ እኮ ለምሳሌ ፓርላማ ውስጥ እኮ በተቃዋሚ ስም የተመረጠ አንድ ሰው እኮ ነው። ዘጠና ዘጠኝ ነጥብ ስድስት የሚባለው ድምፅ ራሱ እኮ በግልጽ የሚያሳይ ነው። ለምሳሌ ሁለት ሺ ሁለት ምርጫ ላይ በጠራራ ፀሐይ እኮ ነው የህዝብ ድምጽ የተዘረፈው። ሽንት ቤት የተጨመረ፣ የተቃጠለ የህዝብ ድምጽ ሁሉ ነው የነበረው የምንንቀሳቀሰው አባሎቻችን እኮ አንድ ሁለት እኮ አይደለም፣ በመቶዎች የሚቆጠሩ አባሎቻችን በየጊዜው ሲታሰሩ አንዳንድ ጊዜም ሲገደሉ የነበረበት ሁኔታ ነው። ቃሊቲ ብትሄድ፣ ዝዋይ ብትሄድ፣ ቂሊንጦ የሚባል ደግሞ ሌላ እስር ቤት ስትሄድ የሚታገኘው እኮ አባሎቻችን የሚሰቃዩበት ቦታ ነው። አንድ ጊዜ ለምሳሌ እኔ ዝዋይ ሄጄ ነበር እና ኡልባናን እነ በቀለ ገርባን ለመጠየቅ እስር ቤት እየተስፋፋ ነው አንዱ ማለት ነው። ስለዚህ በዲሞክራሲ ስምዬ ማለ ኢህአዴግ በብዙሀን ፓርቲ ስምዬ ማለ የአንድ ፓርቲ አምባገነናዊ ስርዓትን ነው በኢትዮጵያ ሕዝብ ላይ እያሰፈነ ያለው። የሕግ በላይነት የለም። አባሎች በፈለጉበት ጊዜ ነው የሚታሰሩ። ቢሮዎቹ እንኳን ለመክፈት የማንችልበት ሁኔታ። ቢሮ እንኳን እንዳከራዩን ቤት ባለቤቶች ግፊት ይደረግባቸዋል። ለምሳሌ አንድ ጊዜ አምቦ ትዝ ይለኛል። ይሄ ቤት ባለቤቱ እምቢ ብሎ ስላከራየን መዘጋጃ ቤት መጥቶ ይሄ ቤት ያለ ፕላን የተሰራ ቤት ነው ይፍረስ ብሎ አሽጎ ሄደ። ይህን ያደረገው ወደ ስምንት ዘጠኝ ዓመት በፊት ነው። ቤቱ አሁንም አለ። እኛ ስንወጣ አልፈረሰም። እንደዚ አይነት ጫና የቤት ሰራተኞቹ እንኳን ሲያከራዩ ለምን ታከራያላችሁ ተብሎ መንግስት ጋር ለመጣላት ነው ወይ ለመንግስት ጠላቶች ምን ለመሆን ነው እንደዚህ ቤት የሚታከራዩት እያሉ ተጽዕኖ እያደረጉ ማእት ቢሮዎቻችን አምቦ ወለጋ አርሲ ብዙ ቦታ እንደዛ ነው ሲደረግ የነበረው አንድ በል ለምሳሌ አባሎቻችን ሲንቀሳቀሱ ህዝባዊ ስብሰባዎች ለምሳሌ ምንድን ነው ያደረገው ኢህአዴግ ባለቡና ቤቶች ስንጠይቅ ከደህንነት የፍቃድ ወረቀት አምጡ ይሉናል ወደ ደህንነት ወደ መዘጋጃ ቤት ስንሄድ ደግሞ ቤት መከራየታችሁን ስብሰባ የምታደርጉትበትን ቤት ፍቃድ አምጡ ይሉናል ስለዚህ ሁለቱም ቦታ ማለት ነው አንድ ጊዜ ትዝለኛል ኩማ ደመቅሳ መዘጋጃ ቤት ሹማ ነበረበት ጊዜ አነጋግርነዋል ምንድን ነው እንዲ አነጭ ያወጣ እዛ ስንሄድ ከዛ አምጡ ይሉናል እናንተ ደግሞ ከዛ ቤት ማግኘታችሁን ካላረጋገጣችሁ አንሰጥም ነው ሌላ ደግሞ ሰላማዊ ሰልፍን ውሰድ ቤተ ክርስቲያን አካባቢ የመንግስት መሰሪያ ቤት አካባቢ ሆስፒታል አካባቢ ምን አካባቢ አይቻልም የሚል ነገር አመጡ አንዳንድ ጊዜ ደግሞ አዲስ አበባ ከተማ እየተቆፈረ ስለሆነ ባቡር ለመዘርጋት መንገድ ትራፊክ ያጨናንቃል ውስጥ ገቡ የት እናድርግ ሺ ሰማላ መሰላማዊ ሰልፍ አታደርግም ምድር ላይ ነው የምታደርገው እሺ መንገድ ደግሞ ስንመርጥ ደግሞ አሁን ለምሳሌ በቅርብ ጊዜ የተፈቀደው ብታቅ ወደ ከተማዋ ትንሽ ጎን አዲስ አበባ ህዝብ እኮ ወጥቶ እንዳይቀላቀል ነው እዛ እና ከዛ መንገድ እየዘጉ እዛ አካባቢ ማድረግ ትችላላችሁ ውስጥ ገቡ ስለዚህ ምንድን ነው ለስሙ ነው እንጂ በአንድ ዲሞክራሲያዊ ስርዓት ውስጥ ተቃዋሚዎች መብቶቻቸው ተጠብቆ የሚንቀሳቀሱበት ሁኔታ አይደለም ኢህአዴግ ጽሁፍም እኮ ያሳያል እኛን አይነቱ እኮ ለምሳሌ ሁለት ሺህ ሁለት ላይ መጥፋት ያለባቸው የጥፋት ኃይሎች ብሎ ነው የጻፉት። በአደባባይ መንግስት የሚገዛ ፓርቲ ማለት ነው። እና ጨዋታ ነው ዲሞክራሲው። ወደ ንግዱ እንቢት ንግዱ ነጻ ገበያ የሚባለው ወደ ኢህአዴግ የተጠጉ እኮ ሰዎች በቦሌም ሲያስገቡ፣ ቀረት በሌሎች ነገሮች ሲያስገቡ አንድ እኛ ለምሳሌ ግምት እንገምታለን ስሉ ልንመጣ ነው ብሎ ለራሳቸው እንትኖች በራሳቸው መስመር ያስተላልፋል። ለምሳሌ ኢህአዴግ አባል የሆነ ሰው ወይ ደጋፊ የሆነ ሰው ሰባት ሺህ የሚከፍለውን ከዛ ያነሰ ያለው ባለ ንብረት ሰባ ሺህ እንዲከፍል ይደረጋል። እንዲህ አይነት ጫዋታ አላቸው። ቢዝነስ ኢምፓየር የሚባለው በጣም እጅግ በጣም ሰፊ የሆነ ግዙፍ የሆነ የትራንስፖርት ማአት ነገሮች ውስጥ ኤፈርት የሚባለው የትግራይ ልማት ምንድን ነው የሚባለው ቢዝነስ ኢምፓየር እኮ ነው። እና በሶሻሊስት አገር እንኳን ድሮ፣ በሶሻሊስት በሚባሉ አገሮች እንኳን መንግስት ነው እንጂ ሀብት ማፍራት ያለበት ፓርቲ አይደለም። መንግስት ነው፣ ለህዝብ አገልግሎት ማለት ነው። ይሄ ግን ፓርቲ በህገ መንግስቱ ጨርሶ ያልተፈቀደ በህግ እኮ የተከለከለ ነው። በኢህአዴግ ህግ አንዱ ትልቁ እሱ ነው። እኛን ይከለክላል። ራሱ ይነግዳል። መንግስት እኮ ነጋዴም፣ የፖለቲካ መሪም ሁለቱም የሆነበት ነው። ከነጋዴ ጋርም እየተሻማ እየገፋ ሰፊ የሆነ የንግድ ኢምፓይሪን እያንቀሳቀሰ ነው። በአደባባይ የተደበቀ ነገር አይደለም ማለት ነው። ስለዚህ ነጻ ገበያም የሚባለው እሱም ጨዋታ ነው በብዙ ነገሮች። እሱም ነፃ የሆኑ ዜጎች ከመንግስት ጋር ያልተሞዳመዱና ግንኙነት የሌላቸው ዜጎች እንደፈለጉ አፍርቶ የሚኖሩባት ኢትዮጵያ አይደሉም። በአንድ መቶ አንድ በግብር በልዩ ልዩ ልዩ ነገሮች ተቃዋሚዎችን ረዳችሁ ምን አደረጋችሁ? እያሉ ነው። አንድ ጊዜ አሁን አንድ ሰውዬ ትዝሉኛል፣ ለእኛ ቤት ሲያከራዩ ስለነበረ ባለቡና ቤት ለተቃዋሚ ሲያከራዩ ስለነበረ አንድ ቀን ምንድን ነው ከጤና ጥበቃ ተላኩ፣ ቤቴ ውስጥ በደንብ ጽዳት የለም ስለዚህ ለሳምንት ነው ለምን ይዘጋ ብለው ዘጉበት። በአንድ እንትን ማለቴ ነው። እና ቢዝነስ የሚባለውም ምን የሚባለውም ኢህአዴግ ባወጣው ህግ አይደለም ራሱን ህግ አውጥቶ ያንን ደግሞ በጠራራ ፀሐይ ይችላል። ለምሳሌ በምርጫ ጊዜ እና የኢትዮጵያ መድር በሙሉ እኮ እየተጠቀሙበት ነው፣ ቢሮዎች፣ የመንግስት መኪናዎች፣ የመንግስት ውሎ አበል በሱ እኮ ነው የሚንቀሳቀሱትና ሜዳውን የሚያዛቡት። ስለዚህ ሶስቱም ጨዋታዎች ናቸው ኢህአደግ ተቆጣጥሮ ከስልጣን እንዳይወርድ በቀጥታም ሆነ በሰሉ ውጆች እየተቆጣጠረ የሚደረጉ ጫዋታዎች ናቸው። እኛን አይቴ አትሳሳት ማለት ነው። ዶክተር መረራ የኢትዮጵያ የወደፊት እጣዋ ምንድን ነው ብሎ ያስባሉ? ቅድም እንደ ተባባል ነውም ከገጠሯ ኢትዮጵያ ጀምሮ ሁሉንም መንገድ ተጉዘው በእድሜ ውስጥ የመጡ እንደመሆኖ ምንድን ነው የኢትዮጵያ እጣ ፈንታ ብለው ምንድን ነው የሚጠብቃት ኢትዮጵያን? እንደ ማንም ሰው ሳይሆን እንደ ምሁር የሚታየት ነገር ምንድን ነው? እንደ ፖለቲካ ሰው፣ እንደ ፖለቲካ መሪ የሚታየት ነገር ምንድን ነው? በግልጽ ቋንቋ ማንም ተቀየመ ያልተቀየመ በግልጽ ቋንቋ ሀገሩን እየመራ ያለው የትግራይ ልሂቃን ስልጣን ወይም ሞት ብሎ ከገፉ የአማራ ልሂቃን የምንለው ደግሞ በቀጥታም ሆነ በተዘዋዋሪ የበላይነት መልሼ ያገኛለሁ ብሎ ከገፋ አብዛኛው የኦሮሞ ኤሊት ኢትዮጵያን ገንጥዬ ለብቻ እወጣለሁ ብሎ ከገፋ ማለት ኦሮሚያን ማለት ሆኖ ኢትዮጵያም ሆነ ኢትዮጵያ ሕዝብ ከአደጋ ቀጠና አይወጡም የሚል ነው መደምደማዬ። ደጋግሞ ማሰብ አለባቸው። ለልጆቻቸው ትቷት የሚሄዱት ሀገር ምን መሆን አለባት ብሎ ማሰብ አለባቸው። ስለዚህ እኔ በግልጽ ቋንቋ ሶስቱ ሊቃን ኢትዮጵያ ውስጥ ጨዋታውን ለማበላሸትም ኢትዮጵያን ከአደጋ ቀጠና ለማውጣትም ኃላፊነት አለባቸው። እኔ ከደቡብ ማህበረሰብ የወጡ ሊቶች በአብዛኛው የተሻለ ተባባሪ ናቸው። ግን እነዚህ ሶስቱ የማያዋጣ የስልጣን ትግል ሚሆን ሌላ መንገድ ውስጥ ስለገቡ ከዚህ ለመውጣት መስራት አለባቸው። የመቻቻል ፖለቲካ መፍጠር አለባቸው። ስለዚህ ይሄ ዋናው እንትኑ በዚህ ላይ ተመሰረተ ነው ነው የሚል ኢትዮጵያ ወዴት እንደምትሄድ የሚወስነው እነዚህ ሶስቱ ሊቃን የሚወስኑት ውሳኔ ነው። ዶክተር መረራ አሁን ያለው የኢህአደግ አመራር በውስጡ የምትገመግሙት የምታዩት ከሆነ ማለት ነው መተሳሰብ፣ መተሳሰር፣ መናበብ አለ ብለው ያስባሉ? እንደ መንግስት እንደ ስርአት የተሳሰረና የተናበበ ነው የሚል ሀሳብ አለዎት? የለኝም እንደሌላቸውም ይታወቃል። ለምሳሌ አንድ ጊዜ አንድ ምሳሌ ልስቲ። አንድ የኤሮፓ ፓርላማ ቡድን መጥቶ ኢህአዴግ ተለውጧል፣ ጠቅላይ የቀድሞ ጠቅላይ ሚኒስቴር ከሞተ በኋላ ተለውጧል፣ ብዙ ነገር ተለውጧል፣ እናንተ እያያችሁት አይደለም? ለምሳሌ አሁን እስረኞችን ህጄ እንዳይ ፈቅዶልኛል ሚኒስቴሩ ብሎ በዋናው የጀርመን ዜጋ ናት፣ እነማንን እንደማነጋግርላችሁ ንገሩልኝ ብላ ሄደች። ከዛ በኋላ የእስር ቤት ዘበኛ አባረራት፣ ሚኒስቴሩ የፈቀደውን የእስር ቤት ዘበኛ አባረራል። ከዛ በኋላ ጠቅላይ ሚኒስትሩም፣ ሚኒስትሩ ሳይሆን ዘበኛው ነው ትክክል ያላት ይመስለኛል። በዛ ተናዳ ሄዳለች። እኔ ማየት እስከ መኮንን ድረስ ማን እንደሚወስን በኢትዮጵያ ድሮ አንድ አንድ አቅጣጫው የታወቀ ዲክቴተር ነበረ። ምን እንደሚወስን የምትጠብቀው ማለት ነው አሁን ስንት ዲክታተሮች እንዳሉን ምን እንደሚወስኑ እነማን ወሳኝ ሰዎች እንደሆኑ እንዳልሆኑ መላሚት ውስጥ ነው የገባ ነው ማለት ነው። እና እርግጠኛ አይደለንም። ኢህአዴግን በግልጽ ይናገራል፣ የቡድን አመራር ነው ያለን እያለ ይናገራል። እዛ ቡድን ውስጥም እንግዲህ ችግር ምንድን ነው። የጆርጅ ኦርዌል የሚባል አንድ ደራሲ ነበር። ሁሉም እንስሶች እኩል ናቸው፣ አንዳንድ እንስሶች ግን ከሌሎቹ የበለጠ እኩል ናቸው የሚል ነገር አለው። እዛ ውስጥ ማን ትልቅ ማን ወሳኝ ማንት ነው ቡድን አመራር አመራር ቢባልም የራሱ ችግር አለው ማለት ነው። ፊሽካውን የሚነፋው ማን ነው የሚለው ውሎ አድሮ ነጻ ይወጣል። ዶክተር መረራ ይህንን ጉዳይ ካነሱ አይቀር ጠቅላይ ሚኒስትር የፖሊሲው መሪ ነው፣ የመንግስቱ መሪ ነው፣ ቁልፍ የሆኑ ስልጣናት በእጁ የሚገኝ ሰው ነው። በጠቅላይ ሚኒስትር ኃይለማርያም ደሳለኝ ላይ ያለውት እምነት እስከምን ድረስ ነው? እንደ ኢህአደግ መሪ ሳይሆን እንደ ጠቅላይ ሚኒስትር እስካሁን ድረስ ፓርላማ በነበረበት ጊዜ አንድ ሁለት ጊዜ ለክርክርምና ለድርድር የተገናኘን ይመስለኛል። ጠቅላይ ሚኒስቴር ከሆነ በኋላ አይቼው አላውቅም። በአጠቃላይ ግን አንዳንድ ነገሮች ሲመለከት የቀድሞ ጠቅላይ ሚኒስቴርን አሰራር እና አካሄድ በሚመልሳቸው ጥያቄዎች ላይም እንደዚህ ያንን የሚሞክር ስለሆነ የራሱ ሰው ሆኖ መውጣቱን ይጠራጠራሉ። የዛን ጊዜ መገምገሙ ይሻላል። የራሱ ጠቅላይ ሚኒስቴር ሆኖ ማለት በሙት መንፈስ መግዛቱን ትቶ በራሱ ውሳኔ ሰጭነት ሀገር ሲመራ ለማየት ይፈልጋለሁ። ሆነ ዶክተር መረራ ለመሆኑ ሰላማዊ ትግል ኢትዮጵያ ውስጥ መሰረት አለው ቦታ አለው ብሎ ያስባሉ? ቦታ አለው አሁን ባለው ሁኔታ፣ አዎ ቦታ አለው። ቦታ አለው። ለውጡም ሲመጣ ደግሞ በዚህ መንገድ ቢመጣ የሚሻልበት ሁኔታ አለ። ነገር ግን ሰላማዊ ትግል ብለ ጨዋታ ማወቃለ ሚሊዮኖችን ለማንቀሳቀስ የምትችልበት ሚሊዮኖችን አስተሳስሬ ለመምራት የምትችልበት ያሉትን ቀዳዳዎች ደፍኔ ሁሉም የኢትዮጵያ ማህበረሰቦች አንድ የጋራ ሀገርን ሁሉንም በእኩልነት ሊያስከብር የሚችል ሀገርና የፖለቲካ ስርዓትን ለመፍጠር ለመፍጠር ማንቀሳቀስ መቻል አለብህ አለብዛ ጠዋትና ማታ ሰላማዊ ትግል ብትል ጨዋታው ጨዋታ አይሆንም። ዋና ጉዳይ ግን የምትጫወታቸውን ጨዋታዎች፣ የምትታገላቸው የምታደርጋቸውን የትግል ስልቶች ማወቅና መቆጣጠር መቻል አለብህ። የዛን ጊዜ ነው ትርጉም ያለው ሰላማዊ ትግል ውስጥ የምትገባው። ዶክተር መረራ ሰላማዊ ወዳልሆነ አማራጭ ለመሄድስ መሰረት ያላቸው ሁኔታዎች ኢትዮጵያ ውስጥ አለ የሚል ሀሳብ አሉት። ወደዛ ሊገፉ የሚችሉ አሉ ብቻ ሳይሆን ታያለ እኮ ነጻ ውጭ ግንባር ያለው የሌለው ብሔረሰብ ማን አለ? ቤኒሻንጉል ነጻ ውጭ ግንባር አለ። የኦጋዴን ነጻ ውጭ ግንባር አለ። የገንቤላ ነጻ ውጭ ግንባር አለ። የኦሮሞ ነጻ ውጭ ግንባር አለ። የአፋር ነጻ ውጭ ግንባር አለ። የትግራይ ነጻ ውጭም ግንባርም አለ እኮ እሱ እሱ ምንም እኮ የሚያጠያይቅ አለ። አው የእነዚህ ግንባሮች መኖር አሳማኝ መሰረት አለው ወይ ለመኖራቸው፣ አለ እንጂ ስታፍን ነው ሲታፍን እኮ መንገድ ይገዛሉ የሚለው ሀይል ካፈነ፣ ሀሳቦች በነጻ እንዳይሸራሸሩ ካደረገ፣ ከአፈናው እኮ የሚያፈነግጥ ብዙ ነው በተለያየ መንገድ ችግሩ እኮ እሱ ነው። የአፈናው ስርዓትን እስከመራ ድረስ ከዛ አፈና ስርዓት ለመውጣት የሚከፋ ሁሉ ይሄዳል። ዋናው ጉዳይ እኮ መንግስቱን የሚገዛው ኃይል ነው እሱ ሰው ወደ ውጭ እንዳይ የፖለቲካ ኃይሎች ወደ ውጭ እንዳያዩ፣ እዚህ ጫወታው የተሻለ ጫወታ በሰላማዊ መንገድ አለ ብሎ ተስፋ ተስፋ የሚሰጥ ከሆነ ወደዛ የሚካሄድበት ምክንያት የለም። ተስፋ አስቆራጅ ከሆነ ግን ሰው አማራጭውን ይፈልጋል። ችግሩ እኮ እዛ ላይ ነው። ዶክተር መረራ ጉዲና፣ መቼም ቅድም እንዳልኩት በጣም ሰፊ ጊዜ ነው የሚያስፈልገው ከእርስዎ ጋር ቁጭ ብሎ ተጫውቶ ያሉትን ሁኔታዎች ሁሉ ለመፈተሽ። ምናልባት እንደው መናገር የሚፈልጉት ነገር ካለ፣ ሳልናገር አልሄድም የሚሉት ነገር ካለ እንዲናገሩ እድል ልስጦትና እናጠቃሉ ውይይታችንን ያው በመጨረሻ ግድም ያልኩኝ የኢትዮጵያ ተቃዋሚዎች ኃይሎች የኢትዮጵያ ዲሞክራሲ ኃይሎች ደጋግሜ ደጋግሜ ለመናገር የሚፈልገው የባካችሁን በተናጠል የኢህአዴግን ከስልጣን ለማውረድ ከህልም ያለፈ አይደለም። የኢትዮጵያ ሕዝብን ለመታደግ ዲሞክራሲያዊ ሥርዓትን በሀገራችን ለመፍጠር ሁላችንም በኩልነት የሚታስተናግድ ዲሞክራሲያዊ ኢትዮጵያ ለመፍጠር የመቻቻል ፖለቲካ ተባብሮ የመስራት ፖለቲካ አቅም ገንብቶ የመታገል ፖለቲካ ይልመድብን። አንድ ቡድን ሁለት ቡድን ኢትዮጵያን ነጻ ያወጣል፣ ኢትዮጵያን ያዲን ከሥልጣን ያወርዳል፣ አውርዶም ኢትዮጵያን ይመራል፣ ያስተዳድራል ብላችሁ ህልም ውስጥ አትግቡ። በፍጥነት ይሄ አስር ወር የቀረውን ምርጫ የተሻለ ከቅርጫ የተሻለ ለማድረግ ሀይሎች እንዲሰባሰቡ በፍጥነት ያሉት በተለይ እንደ መድረክ ያሉት እንዲጠናቀሩ ወደ ውጪም ከመድረክ ለመውጣት የፈለጉ ተመልሶ መድረክ እንዲያጠናክሩ አደራ ላለው። ከዛ ውጪ ግን ይሄ ቡድን ያ ቡድን ተአምር ይሰራል ብሎ መልፋቱ ከአስር ወር በኋላ ሁላችንም በግልጽ እንደምናየው የኢህአዴግ መቀለጃ እንዳንሆን አጠላላለሁ። ዶክተር መረራ እንግዲህ በዚህ ዋሽንግተን ከተገኙ ስቱዲዮችን ከተገኙ አጋጣሚውን ለመጠቀም ያህል ነው ዛሬ ያነጋገርነው። እንደዚህ አጭር ነች ይገባኛል። ወደፊትም ተመላልሰን እንደዚሁ እንገናኛለን። እጅግ በጣም አድርጌ አመሰግናለሁ። የአድማጮቻችን ስም እኔም ለተሰጠኝ ድል በጣም አመሰግናለሁ።